ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይልሳት የሚተላለፈው ፕሮግራም አሁን ጀመረ። ጤና ይስጥልን እንደምናመሻችሁ አድማጮች። ለቱ ረቡዕ ሚያዝያ 8 2006 ዓመተ ምህረት ከዋሽንግተን ዲሲ ዝግጅታችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጅት ታዬና አዲሱ አበበነን። ቴሌ ላይም ቤክ ፕሮግራሙን ይመራልናል። ከተፈጥሮና ከእግዚአብሔር ሕግ የወጣ ነው። ስለዚህ ማንም ሊቃወመው የሚገባ ነው። ይሄ ከተፈጥሮ ውጭ ነው። በመጽሐፍ ቅዱስም የተወገዘ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው። ድምጻቸውን የሰማናችሁ ከትንሣኤ ቡራኬ ጋር አያይዘው ስለ ተመሳሳይ ጾታ ግንኙነት ከተናገሩት የወሰድነው ነው። በዕለቱ አብይ ርዕስ ይዘነዋል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የኦሮሚያ ልዩ ዞን ከተሞች ከአዲስ አበባ መስተዳድር መተሳሰርን እቅድ በመቃወም ህዝባዊ ስብሰባ አካሂዶ ዘገባም አለን። በደቡብ ሱዳን ቤንቲዩ ለምትባለው ከተማ ዙሪያ የሚካሄደውን ግጭት የተመለከተ ዘገባ ይኖረናል። የኤርትራውያኑ ስደተኞች በጅቡቲ ጉዳይንም እንመለከታለን። አሁን የዓለም ዜናዎቹን እናስቀድም። ትናንት ማክሰኞ ጠዋት ያልታወቁ ታጣቂዎች በቤኒሻንጉል ጉሙዝ ክልል 28 ሰዎችን ጭኖ ይጓዝ በነበረ ካሚዮን ላይ ተኩስ ከፍተው ዘጠኝ ተሳፋሪዎችን ሲገድሉ፣ በሰባቱ ላይ ደግሞ ከቀላል እስከ ከባድ የማቁሰል አደጋ አድርሰዋል። ፖሊስ የጥቃቱ ምክንያት እየተከታተለ ነውም ተብሏል። መለስካቸው አመሀ ዘገባ ልኳል። የመንግስት ኮሚኒኬሽንስ ጉዳዩ ጽፈት ቤት እንዳስታወቀው ከቤንሻንጉል ጉሙዝ ክልል ዋና ከተማ አንድ መቶ ኪሎ ሜትር ርቀት ያህል በሸርኮሌ ወረዳ ልዩ ስሟ ተይባ በምትባል ስፍራ አካባቢ እስከ ዛሬም ማንነታቸው ያልታወቁ ታጣቂዎች 28 ሰዎችን አሳፍሮ ይጓዝ በነበረ ካሚዮን ላይ ተኩስ ከፍተዋል። በተኩሱም ከተሳፋሪዎች መካከል ዘጠኙ ወዲያውኑ መገደላቸውን የገለጸው የጽሕፈት ቤቱ መግለጫ በሰባቱ ላይ ከከባድ እስከ ቀላል የመቁሰል አደጋ ደርሶባቸዋል። እንደ ኮሚኒኬሽን ጽሕፈት ቤት ከሆነ መንግስት እነዚህን ወንጀለኞች ይዞ ለፍርድ ያቀርባል። የአካባቢው የፖሊስና የደህንነት ኃይሎችም ጥቃቱን የፈጸሙትን ተከታትሎ ለመያዝ መሰማራታቸውን ገልጸዋል። በጽሕፈት ቤቱ አገላለጽ ፖሊስ ጥቃቱን የፈጸሙትን ማንነት አዋሪዎች ካሏቸውም የነሱን ማንነት እንዲሁም ከጥቃቱ ጀርባ ያለውን መንስኤ ምን እንደሆነ ለማወቅ መረጃዎችን በማሰባሰብ ምርመራ ጀምረዋል። ሌላ ተጨማሪ ማብራሪያ ያልሰጠው የመንግስት ኮሚኒኬሽን ጽሕፈት ቤት መረጃው እንደተገኘ ለሕዝብ ይፋ እንደሚያደርግም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አንድ የዓለምን የጦር አቋም ሀገሮች ደረጃ የሚያወጣ ዌብሳይት የኢትዮጵያ መከላከያ ኃይል ከሰሐራ በስተደቡብ ባለው አፍሪካ እጅግ ብርቱ መሆኑን አስታውቋል። የኢትዮጵያ ጦር አቋም ከደቡብ አፍሪካ፣ ከናይጄሪያና ከኬንያም ኃይሎች እንደሚያይል ዌብሳይቱ አመልክቷል። ነገ ዘገባ እናቀርባለን። በዚህ ላይ የደቡብ ሱዳን ጸረ መንግስት ኃይሎች የዩኒቲ ግዛት ዋና ከተማይቱን ቤንቲዩን መቆጣጠራቸውን የመንግስቱ ኃይል የሆነው የሱዳን ህዝብ አርነት ሰራዊት ኤስፒኤልኤ ዛሬ አረጋግጧል። መንግስቱ አክሎም ተቃዋሚዎቹ ምናልባት ድጋፍ ከካርቱም አግኝተው ሊሆን እንደሚችል የሚጠቁም መልእክት ቢያስተላልፉም፣ አማጽያኑ ግን ይህንን የጁባን ውንጀላ ፈጥነው ሙሉ በሙሉ ነው ያስተባበሉት። ሉሲ ፖኒ ከናይሮቢ ለአሜሪካ ድምጽ ያስተላለፈችው ዘገባ አለ። ሰሎሞን አባተ ያቀርበዋል። የሱዳን ህዝባርነት ሰራዊት ኤስፒኤልኤ ቃል አቀባይ ፊሊፕ አጉየር ለአልጀዚራና ሌሎችም የዜና አውታሮች ዛሬ በሰጡት መግለጫ የቤንቲዩን በተቃዋሚዎቹ እጅ መውደቅ አረጋግጠዋል። በእርግጥ ተቃዋሚዎች ከተማይቱን መያዛቸውን ያሳወቁት ትናንት ነበር። በሌላ በኩል የመንግሥቱ ቃል አቀባይ የሆኑት ሚካኤል ማኩ ሉዬት ግን የቤንቲዩ ውጊያ እንደቀጠለ መሆኑን ገልጸው መንግሥቱ መልሶ እንደሚቆጣጠራት በአጽንኦት ተናግረዋል። ቤንቲዩን በማንኛውም ሁኔታ ሙሉ ለሙሉ አልተቆጣጠርንም። ቤንቲዩ ተከፍላ ያለች ሲሆን አሁን እየተዋጋንባት እንገኛለን። ዛሬ ወይም ነገ በሙሉ እንይዛታለን። እነዚህ በጸብ ያለ መፈላለግን ቃል እየረገጡ ያሉ ሰዎች ናቸው። እነዚህ የገቡባቸውን ስምምነቶች የሚያከብሩ ሰዎች አለመሆናቸውን እኛ ደጋግመን በግልጽ ተናግረናል። ስለዚህ ዛሬም ያንን በጸብ ያለ መፈላለግ ስምምነት መርገጣቸው እንግዳ ነገር አይደለም። ጸረ መንግስቱ ኃይሎች ግን የአሁኑን ጸብ ያጫረው ዩኒቲ ግዛት ውስጥ ባላቸው ይዞታዎቻቸው ላይ ጥቃት የከፈተው መንግስቱ ራሱ ነው ሲሉ ለጁባ ክስ የአጸፋ መልስ እየሰጡ ነው። የመንግስቱ ቃል አቀባይ ማኩ የያክለውም ቤንቲዩ ላይ የዘመቱት ተቃዋሚ ኃይሎች ተነስተው የገሰገሱት ከሱዳን ግዛት ስለመሆኑ ማስረጃ ቢኖራቸውም በእርግጥ ከካርቱም ድጋፍ አግኝተው እንደሆነ ግን ገና እያጣሩ መሆናቸውን ገልጸዋል። እነዚህ ክሶች ግን ጨርሶ ሐሰት ናቸው ሲሉ የተቃዋሚዎቹ ቃል አቀባይ ጄምስ ጋት ዴክ ዳክ አስተባብለዋል። እንዲያውም ከሱዳን ጋር ስምም የሆኑትና ውልም ያላቸው እነርሱ ራሳቸው እኮ ናቸው ሲሉ ክሱን ወደ መጣበት መልሰዋል። ጋት ዴክ እኛ ሱዳንን ጨምሮ ከማንም ሀገር የምናገኘው ድጋፍ የለም ብለዋል። በእርግጥ እንደ ጦር ስልታቸው አንድ አካል የነዳጅ ዘይት ምርቱን ለማስተጓጎል እንደሚንቀሳቀሱ ያረጋገጡት የአማጽያኑ ቃል አቀባይ ጋት ዴክ በድፍድፍ ዘይት ማውጫዎቹ ተቋማትና ማሳዎች ላይ የተሰማሩት ሰራተኞች በሙሉ በአንድ ሳምንት ጊዜ ውስጥ ሥራቸውን አቁመው እንዲወጡ ማዘዛቸውን ተናግረዋል። የከትናንት በስቲያዎቹ ቅዳሜና እሁድ በአንድ ከቤንቲው ወጣ ብሎ በሚገኝ የከርሰ ምድር ዘይት ብዝበዛና ልማት ተቋም ላይ አደጋ ተጥሎ እንደነበር መዘገቡ ይታወሳል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እስከ ዛሬ ምስጢር ሆኖ ፍቺ ያልተገኘለትን የጋዜጠኞች መገደል ሬከርድ ኢራቅ እየመራች ነው ሲል አንድ የፕሬስ ተሟጋች ቡድን አስታወቀ። ዋና ቢሮው ኒውዮርክ የሆነውና ለጋዜጠኞች መብት መጠበቅ የቆመው ድርጅት ሲፒጄ ዛሬ ረቡ ይፋ ባደረገው ዓመታዊ ዘገባ እንዳስታወቀው ባለፉት አስር ዓመታት ብቻ ምንም ክስ ያልተመሰረተባቸው አንድ መቶ ጋዜጠኞች ኢራቅ ውስጥ ተገድለዋል እናም ኢራቅ ለተከታታይ ሰባት ዓመታት ሚስጥሩ ወይም ምክንያቱ ባልታወቀ የጋዜጠኞች መገደል የአንደኛነት ደረጃውን እንደያዘች ነው ብሏል። ሲፒጄ በዚህ ጋዜጠኞች ላይ በተያያዘው ምክንያት የለሽ ግድያ በሁለተኛነት ደረጃ በምትገኘው ሶማሊያ ባለፈው ዓመት አራት መሞታቸውን የገለጠው ሲፒጄ ጋዜጠኞች በአስፈሪ ሁኔታ ኢላማ እየተደረጉ ባሉባት በዚችው አገር ሶማሊያ ከ27 ግድያዎች መካከል አንድ ጋዜጠኛ ብቻ ነው ክስ የተመሰረተበት ሲልም በዓመታዊ ሪፖርቱ አመልክቷል። የሲፒጄ ዓመታዊ ሪፖርት በመቀጠልም እንደ አውሮፓ አቆጣጠር ከ2004 ዓ.ም ጀምሮ ቢያንስ የአምስት ጋዜጠኞች ግድይ ያልታወቀባቸው የ13 ሀገሮችን ዝርዝር ይፋ አድርጓል። አምስት ጋዜጠኞች ሆን ተብሎ ግን ክስ ሳይመሰረትባቸው የተገደሉባት ሶሪያ በዚህ ዓመት ለመጀመሪያ ጊዜ ስሟ የወጣ ሲሆን ባለፈው የካቲት ወርም ለጋዜጠኞች እጅግ አደገኛ ቦታ ተብሎ ስሟ ይፋ ማደረጉ አይዘነጋም። ሲፒጄ ፊሊፒንስን ሶስተኛ ከዚያም ስሪላንካን፣ አፍጋኒስታንን፣ ሜክሲኮን፣ ኮሎምቢያን፣ ሩሲያን፣ ብራዚልን፣ ናይጄሪያንና ህንድን በቅደም ተከተላቸው አስቀምጧቸዋል። የታጠቁ ሩሲያ አፍቃሪ ኃይሎች ዛሬ ረቡዕ ሩሲያ ድንበር አቅራቢያ ወደምትገኘው ወደ ዩክሬኗ ስሎቪያንስክ ከተማ መግባት መጀመራቸው ተሰምቷል። በመኪና ይጓዙ የነበሩት ታጣቂ ኃይሎች የሩሲያን ሰንደቅ ዓላማ ያውለበለቡ እንደነበርም ተስተውለዋል። ከወታደሮቹ መካከል አንዳንዶቹ የዩክሬን ወታደሮች መሆናቸውን ሲገልጹ ተሰምተዋል። ትናንት የዩክሬኑ ጊዜያዊ ፕሬዚደንት ምስራቅ ዩክሬን የሚገኙት የመንግስት ህንጻዎችን በተቆጣጠሩ አፍቃሪ ሩሲያ ኃይሎች ላይ እርምጃ መውሰዳቸውን እንደተናገሩ አይዘነጋም። ኦሌክሳንድር ቱርቺኖቭ በተናገሩት ቃል ሞስኮ ምስራቅ ዩክሬን ውስጥ ያለውን ሁኔታ ሆን ብላ እያባባሰች እንደሆንም ጨምረው ገልጸዋል። የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ አንደርስ ፎግ ራስሙሰን የሩሲያን አካሄድ ለመገደብ ድርጅታቸው ወታደራዊ ኃይል እያቀናጀ መሆኑን ገልጸዋል። ተጨማሪ አውሮፕላኖችን በሰማይ፣ ተጨማሪ መርከቦችን በአየር፣ ተጨማሪ ኃይል ደግሞ በየብስ እናሰማራለን። የሩሲያው ፕሬዚደንት ቭላዲሚር ፑቲን በበኩላቸው እየተባባሰ የመጣው የዩክሬን ቀውስ ሀገሪቱን የእርስ በርስ ጦርነት አፋፍ ላይ አድርሷታል ሲሉ ለጀርመኗ ቻንስለር አንገላ ሜርክል ባስተላለፉት ቴሌግራም አመልክተዋል። የጠፋውን የማሌዥያ አውሮፕላን ለማግኘት በሮቦት በሚመራ ባህር ሰርጓጅ መርከብ የተጀመረው አሰሳ ዛሬ ረቡዕ ፍለጋውን እንደገና ለማቆም መገደዱ ተገልጧል። ፍለጋውን እያስተባበረ ያለው የአውስትሬሊያው ቡድን እንደገለጠው አንዳንድ ውስብስብ የቴክኒክ ጉዳዮች ናቸው ሥራው ለጊዜው እንዲቋረጥ ያስገደዱት። አንዳንድ የቴክኒክ ጉዳዮች ከማለት ባለፈ ፍለጋው እንዲቋረጥ ያደረገው በትክክል ምን እንደሆነ ግን ቡድኑ በውል አላብራራም። በትናንቱ የአውሮፕላን ፍለጋ በቻይና የቴክኒክ ብቃትም ሆነ አስተማማኝነት አጠያቂ መሆኑን ኒውዮርክ ታይምስ ጋዜጣ ሲዘግብ ቻይና ቁጣዋን መግለጡ አይረሳም። የቻይና መንግሥት መርከቦችን፣ አውሮፕላኖችና ሳተላይቶችን ጨምሮ ከ227 መንገደኞች ውስጥ 154 ቻይናውያንን ይዞ ለጠፋ አውሮፕላን ፍለጋ ከፍተኛ የሰውና የገንዘብ ኃይል መመደቡ አይዘነጋም። በስም ያልተጠቀሱ አንድ የዩናይትድ ስቴትስ መከላከያ ባለሥልጣን የተሳሳቱ መረጃዎች ፍለጋውን ያጋቱታሉ ማለታቸው አይረሳም። በኒውዮርክ ታይምስ ጋዜጣ ዘገባ ላይ አስተያየታቸውን የሰጡት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው አውሮፕላኑን ለማግኘት የዓለም ኃይል በጋራ እየተረባረበ እያለ ይህን መሰል ዘገባ ማውጣት ኃላፊነት የጎደለው አሰራር ነው ብለዋል። በመጨረሻም በግብር ማጭበርበር ተከሰው ባለፈው ዓመት የአራት ዓመት እስራት የተበየነባቸው የቀድሞ የኢጣሊያ ጠቅላይ ሚኒስትር ሲልቪዮ ቤርሉስኮኒ ቀጣዩን ዓመት አረጋውያንን በመርዳት እንዲያሳልፉ ተወስኖባቸዋል። ብይኑን ያስተላለፈው የኢጣሊያ ፍርድ ቤት በሰጠው ትዕዛዝ መሰረት ሚስተር ቤርሉስኮኒ ከሚላኖ ወጣ ብሎ ወደሚገኝ አንድ የአረጋውያን መጦሪያና መጠበቂያ ቤት በመሄድ በሳምንት ለአራት ሰዓታት የአረጋውያኑን መኖሪያ ቤት ማጽዳት፣ ግቢውን መንከባከብና አረጋውያኑን ወደየ አብያተ ክርስቲያናቱ ማመላለስ ይኖርባቸዋል። የቀድሞው ጠቅላይ ሚኒስትር ለፓርላማ አባልነት መመረጥም ሆነ ለምንም አይነት የፖለቲካ ስልጣን መወዳደር እንደማይችሉ ነው የተደነገገው። ይሁን እንጂ በርልስኮኒ በፖለቲካ ቀስቀሳ ውስጥ አንዳንድ የተገደቡ ከአገር ወደ አገር ዝውውሮች ማድረግ እንደሚችሉ ተገልጿል። ቤርሉስኮኒ ላይ መጀመሪያ የተፈረደባቸው የአራት ዓመት እስራት በኋላ ወደ አራት ዓመት የማህበረሰብ አገልግሎት ተቀንሶላቸው ነው ይሄ የሆነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ በ25 እና በ22 ሜትር ባንድ የሚተላለፈው የዛሬ ረቡዕ ምሽት ፕሮግራማችንን እያስተናገድን ነው። የአዲሱ አበበና ቆንጂት ታዬ ነን። በኋለኛው አጋማሽ ከሚቀርቡት ውስጥ የአዲሱን ኢትዮጵያውያን በአሜሪካ ይዘት ባጭሩ እናሰማችሁ። የነበሩት መምህራን በጣም ጥሩ የሆኑ ለራሳቸው የነበራቸው ክብር፣ ለስራው የነበራቸው፣ ለፕሮፌሽኑ የነበራቸው አመለካከት፣ ሱፍ የሚለብሱ የአንደኛ ደረጃ ተማሪ መምህራን ነው የነበሩን። እነሱ እነሱን እያየን የማስተማር ስራ የመጨረሻ ከእግዚአብሔር በታች ያለው የስራ መስመር እሱ ሆኖ ነበር የታየን። አዎ በዛሬው ኢትዮጵያን በአሜሪካ ፕሮግራሜ የሚቀርቡት እንግዳዬ ባለፈው 15 ቀን የጀመርነው ውይይት ዶክተር ያዩ አለም አበበ ይባላሉ። ዝርዝሩ በኋላ ይመጣል ማለት ነው። ዲሞክራሲ በተግባርና ሴቶችና ቤተሰብ ፕሮግራምም በሁለተኛው አጋማሽ የሚቀርቡት የተቀሩት መደበኛ ፕሮግራሞች ናቸው። አሁን እንግዲህ ወደ ዕለቱ አብይ ርዕስ እናልፋለን። በአገራችን ላይ ልማትና እድገት ሳይሆን መቅሰፍት፣ ውርደት እንዳያስከትልብን ሁሉም ኢትዮጵያዊ ግብረ ሰዶምን በጽናት መመከት አለበት ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አባ ማቲያስ ጥሪ አቅርበዋል። አቡኑ ይህን ንግግር ያሰሙት የፊታችን እሁድ የሚከበረውን የትንሣኤ በዓል አስመልክቶ በሰጡት ቡራኬና ባስተላለፉት መልእክት ነው። እስክንድር ፍሬው ተከታትሎታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ ዛሬ የሰጡት ቡራኬና ያስተላለፉት መልእክት የትንሳይን በዓል አስታከው ሌሎችንም ጉዳዮች ያነሱበት ነው። ግብረ ሰዶምን የተመለከተው ግን የሃይማኖት መሪዎች በየበዓላቱ በሚያስተላልፏቸው መልእክቶቹ ሲካተት የተለመደ አይደለም። ዛሬ መነሳቱም ፓትርያርኩንና የሚመሯትን ቤተ ክርስቲያን ምን ያህል እንዳሳሰበ አሳይቷል። ጥሪያቸውም ለሁሉም ኢትዮጵያዊ እየተላለፈ ነበር። በአሁኑ ጊዜ በኢትዮጵያ ምድር ሊፈጸም ቀርቶ ሊወራ የማይገባውን የሰዶምንና ገሞራን በእሳት ያጋየ ግብረ ኃጢአት በኢትዮጵያ ምድር መሰማቱ እግዚአብሔር ለኢትዮጵያውያን የሰጠውን የቅድስና ክብር የሚያሳጣ ከመሆኑም ሌላ በሀገራችን ላይ ልማትና እድገት ሳይሆን መቅሰፍትና ውድቀት እንዳያስከትልብን ሁሉም ኢትዮጵያዊ ይህንን የሰዶም ግብረ ኃጢአት በጽናት መመከት አለበት። ተፈጥሮን ለማልማት እየተረባረብን እንደሆነ ሁሉ ከዚህ ባልተናነሰ ሁኔታ የሰዶም ግብረ ኃጢአትን በመከላከል በቅዱስ ባህልና ሥነ ምግባር እጅግ የበለጸገና የለማ ትውልድ ማፍራት የልማታችን አካል ማድረግ አለብን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ግብረ ሰዶምን አምርራ እንደምትዋጋም ፓትርያርኩ አስረድተዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይህንን ግብረ ኃጢአት እስከ መጨረሻው ድረስ አምርራ የምትዋጋው መሆኑን በዚህ አጋጣሚ ለመላው ኢትዮጵያውያን ወገኖቻችን ማረጋገጥ እንወዳለን። ስለሆነም ሕዝባችን ለሰላምና፣ ለአንድነት፣ ለእኩልነትና ለልማት ለቅዱስ ባህልና ሥነ ምግባር ቅድሚያ ሰጥቶ በሁሉም አቅጣጫ ልማቱን እንዲያፋጥን ሃይማኖቱንም እንዲጠብቅ መልእክታችንን እናስተላልፋለን። ኢትዮጵያዊው ፓትርያርክ በመልእክታቸው ልማትም የሚሳካው ሰብአዊ ሥነ ምግባር ሲኖር እንደሆነ ነው ያብራሩት። ልማታችን በተፈጥሮ ሀብት እንክብካቤ ብቻ ሳይሆን የተቀደሰውና የተከበረው ባህላችንና ሰብአዊ ሥነ ምግባራችንን ጠብቆ በማስጠበቅ ጭምርም መሆን ይገባዋል። ኢትዮጵያ ሀገራችን ከጥንት ጀምሮ በቅዱሳት መጻሕፍት ሀገረ እግዚአብሔር ነች ተብላ በተደጋጋሚ የተነገረላት ያለ ምክንያት አልነበረም። ኢትዮጵያውያን አባቶቻችን በማናቸውም ጊዜ ከነውረ ኀጢአትና ከርኩሰት ሁሉ ርቀው ሕገ ተፈጥሮንና ሕገ እግዚአብሔርን ጠብቀው እግዚአብሔር የሚለውን ብቻ አዳምጠውና አክብረው የሚኖሩ ቅዱሳን በመሆናቸው እንጂ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማቲያስ ከቪኦኤ ጋር ባደረጉት አጭር ቆይታም ግብረሰዶም ለማንም አይበጅም ሲሉን ያስረዱት ከተፈጥሮና ከእግዚአብሔር ሕግ የወጣ ነው። ስለዚህ ማንም ሊቃወመው የሚገባ ነው። ይሄ ይሄ ከተፈጥሮ ውጭ ነው። በመጽሐፍ ቅዱስም የተወገዘ ነው። ስለዚህ እኛ መቼስ ክርስቲያኖች እንደ መሆናችን መጠን መጽሐፍ ቅዱስ ተከትለን ነው የምንሄደው። ከመጽሐፍ ቅዱስ ውጭ የሆነ ድርጊት ሲፈጸም ሁሉም የሚቃወመው ይመስለኛል። በቅርቡ የተዘጋጀ ሰልፍ ነበር ሊካሄድ የነበረ፣ በኋላ ላይ ግን የቀረ በአዲስ አበባ ወጣቶች ፎረምና ማህበረ ወይንዬ አቡነ ተክለ ሃይማኖት በተባለ ማህበር ተዘጋጅቶ የነበረ ስለዚህ የእናንተ ቤተ ክርስቲያን አቋም ምንድን ነው? የሚያውቁት ነገር ካለ ስለ ሰልፉ ስለ ምኑ። ምንም ኢንፎርሜሽን የለኝም አልነበረኝም። አላውቅም አላወቅኩ። ፓትርያርኩ ለሌሎች ጥያቄዎች የሰጡትን ምላሽ በቀጣይ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ ዘገባ ስናልፍ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባለፈው እሁድ በአዲስ አበባ ሕዝባዊ ስብሰባ ጠርቶ ሲያበቃ፣ የኦሮሚያ ልዩ ዞን ከተሞች ከአዲስ አበባ አስተዳደር ጋር የመተሳሰራቸው ማስተር ፕላን እቅድ ነዋሪውን በተለያዩ መንገዶች የሚጎዳ ነው በሚለው ላይ ውይይትና ምክክር በማካሄድ ተቃውሞውን ገልጾ የአቋም መግለጫ አውጥቷል። በሊስ ስም የኦሮሞ ገበሮች ከቦታቸው የሚነቀሉት ለመሬት ቅርምት እንጂ ለልማት አይደለም ብሏል ኦፌኮ። የኦፌኮን ዋና ጸሐፊ አቶ በቀለ ነጋን ጠይቀናል። ምክንያቶቹ ሁለት ናቸው። አንደኛ ማስተር ፕላኑ በመሰረቱ ሲሰራ ከዛ ላይ ተፈናቃይ የሆኑ ገበሬዎችን የኦሮሞ አርሶ አደሮችን ዘላቂ ዋስትና የሚሰጥ ከመሬታቸው ተፈናቅለው መጣል ብቻ ሳይሆን ኑሯቸው ወደፊት በመጸገ ሁኔታ የሚቀጥልበትን ሁኔታ ማመቻቸቱን ማረጋገጥ እንፈልጋለን ሁለተኛው ደግሞ እነኝህ ሰዎች ከቦታቸው ላይ የሚናቀሉበት ጊዜ መሬቱ ብቻ አይደለም የሚወሰደው እንደሚታወቀው ኦሮሚያ የራስን ቋንቋ የማሳደግ ባህልን የማሳደግ ህገ መንግስታዊ መብት አለን በዚያው ውስጥ እንግዲህ ይሄ መሬት በሚወሰድበት ጊዜ ወደ አዲስ አበባ የሚቀላቀልበት ጊዜ ያ ባህልን ቋንቋን የማሳደግ ሁኔታ ሁሉ ነው የሚጠፋው። ይነቀላል ማለት ነው ገበሬው እዛ ከቦታው ላይ። ይሄ ብዙ የፖለቲካ ጥያቄዎችንም የሚያስነሳ ጉዳይ ነው። ከአሁን በፊትም እንዳየ ነው አዲስ አበባ ከተማ በልማትም ብዙ የኦሮሞ አርሶ አደሮች ተፈናቅለው ተነስተዋል። ዛሬ የእነሱ ጣፋንታ ምን እንደሆነ መንግስት የወሰደው እርምጃ አይታየንም። እየተደረገ ያለው በከተማም በሊዝም ነዋሪው ነባሪ ቦታ ላይ ቤቱ እየፈረሰ ወደ ዳር ይገፋል፣ መሬቱ በሊዝ ይሸጣል። እንግዲህ በዚህ ሁኔታ የኦሮሚያም ከተሞች ይሄ የጣፋንታ ሊገጥማቸው ስለሚችል ቀድመን ልንወያይ ነው። ሁለተኛ ከነቱም ያለ ዘላቂ ዋስትና መፈናቀሉ የሰብአዊ መብት ጥሰት ነው። አዲስ አበባ ከተማ በኦሮሚያ ምድር ውስጥ የምትገኝ ናት። ለዚህ ከተማ የኦሮሞ መሬት ውሃ ያቀርባል፣ መብራት ያቀርባል፣ ሁሉም ነገር ያቀርባል። ነገር ግን በህገ መንግስቱ ይሄ ታስቦ ሊፈቀድለት የሚገባው ልዩ ጥቅም እስከ ዛሬ ሀያ ምናምን አመት አልተከበለትም። ህገ መንግስቱ ላይ እየሰፈረው ይህ ብሎ በዚህ ፋንታ አቃቂ የዛሬ ሀያ አመት አሳ ይጠመድበት የነበረ ወንዝ ዛሬ በእግር ውስጡ ገበሬ ተሻግሮ ለመሄድ የተመረዘ ውሃ ሆኗል። ህይወት የለውም። ይህንን ውይይት በምታደርጉበት በምትመካከሩበት ህዝባዊ ስብሰባ ላይ ጉዳዩ የሚመለከታቸው ሀሳቡ እንዲቀየር የምትፈልጓቸው የአስተዳደሩ ኃላፊዎች እንዲገኙ አድርጋችኋል። ጥያቄያችሁንስ በምን መልክ ነው ልታቀርቡ ያሰባችሁት? እኛ በመስረቱ የጠራ ነው። የመንግስት ባለስልጣናትን ከኦሮሚያም ሆነ ከአዲስ አበባ አካባቢ ጥሪ አስተላልሰናል። የተገኘ ሰው የለም። እስካሁን ድረስ እንደዚህ አይነት ውይይቶች በሚደረጉበት ሰዓት መንግስት አለንድ ያቀደው እቅድ ስለሆነ ከዚያ ወደ ኋላ አይመለስም እየተባለ እነሱም ጋር ፍራት ሳይኖር አይቀርም። እንዲያውም በግልጽ ያየነው በኢትዮጵያ ቴሌቪዥን ላይ ከፍተኛ ክርክር ነው የተጋጠሙት። በትክክል አይደለም የሕገ መንግስት ጥሰት ነው ብለው የኦሮሚያ ባለስልጣናት የሚናገሩበት ወቅት እንደ ጠባ አይነት የተሰጣቸው። ይሄ በእውነቱ ግን ጠርተናል፣ ጥሪ አስተላልፈናል ሁሉ እነዚህን አካባቢዎች ከአዲስ አበባ ጋር ለማስተሳሰር የተፈለገበት በልማት አገልግሎቶችን ማስፋፋት እንዲቻል በሚል አስተሳሰብ እንደሆነ ነው የሚነገረው። ይህንን እንዴት ነው የምታዩት እናንተ? ቆንጂት በእውነቱ እኛ በጣም ጥርጣሬ አለን። ምንድን ነው የምንጠረጥረው መሰለሽ? ከዚህ በፊት የግዛት ማስፋፋት ሲካሄድ በማጥናት ስም ነው በህዝቡ ላይ ወረራ የተፈጸመውና ና ያ ሁሉ ህዝብ ጭሰኛ እንዲሆን የተፈረደበት ያ ሩቅ ዘመን አይደለም። መቶ አመት ከመቶ ምናምን አመት በፊት የሆነ ነው። ዛሬ ደግሞ ልማት በሚባልበት ጊዜ መንግስት ሁሉንም የማልማት ግዴታ እንዳለበት ግብር ከፋዮችን በቂ መንገድ፣ በቂ ስልክ አገልግሎት፣ በቂ የውሃ አገልግሎት የመስጠት ግዴታ ለይቶ አይደለም፣ ውስጥ መሰጠት ያለበት ከተማ ወደዚህ ዞራ ወደዚያ ዞረ አይደለም። ተመጋጋቢ የሆነ እድገት እንዲኖር ካስፈለገ መሬት ነጠቀ አያስፈልግም። እዛው ባሉበት በኦሮሚያ ክልል ስር ሊለሙ ይችላሉ። ለነገሩ ዋናው ቁም ነገሩ አዲስ አበባ ውሃ አላት ወይ መብራት በቂ አላት ወይ ብለን ህዝቡን ብንጠይቀው ማንም የሚያውቀው የአደባባይ ምስጢር ነው። ያ የሌላት አሁን በቂ መንገድ የሌላት ለሌላው ሰው ይሰጣል ተብሎ ቢነገር እኛ እንደው ከሽንገላ ያለፈ ነገር አይመስልንም። የጥርጣሬ ብቻ ሳይሆን ማለት ነው። ስለዚህ እኛ ወጣም ወረደ የክልል ሕገ መንግስታዊ መብት በተወሰነ የመሬት ድንበር ላይ ራስን እንዲያስተዳድር ለኦሮሚያ የተሰጠው ክልላዊ ድንበር ላይ ራስን እንዲያስተዳድር ለኦሮሚያ የተሰጠው ክልላዊ ሕገ መንግስታዊ መብቱ ሊከበር ይገባል ነው ለ ሌላው ደግሞ ሕገ መንግስታዊ ጥያቄ አዲስ አበባ ከተማ ለኦሮሚያ እምብርት እንደመሆኗ የፌዴራል ከተማም እንደመሆኗ መጠን ብዙም ነገር የምታገኘው ከኦሮሚያ ክልል ካሉ ወንዞች መብራቱንም ምኑንም ነው የምታገኘው። ይሄ ሁሉ የሚመርዘው ቆሻሻም ከከተማ የሚወጣው የሚፈሰው ወደ ኦሮሚያ ክልል ነው። ስለዚህ በፕላኑ ላይ ልንመክርበት ይገባል። ስቴክ ሆልደርስ ነን፣ የኦሮሞ ህዝብም ሆነ ሌሎችም በዚህ ጉዳይ ላይ ሊመካከሩበት ይገባል። ገበሬው ዘላቂ የሆነ ተጠቃሚ የሚሆንበትን ስራ ዋስትና ማግኘት አለበት ይገባዋል ነው። እኛ አቶ በቀለ ነጋን እናመሰግናለን። የኦፌኮ ዋና ጸሐፊ ናቸው። የአዲስ አበባ አስተዳደርን ምላሽ ለማግኘት ሞክረን አልተሳካለንም። እንዳገኘን እንመለሳለን። ወደ ቀጣዩ ዘገባ እናልፋለን። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር የጅቡቲ መንግስት ትናንት በእስር የነበሩ 266 ኤርትራውያን ተለቀው በስደተኞች ሰፈር እንዲኖሩ ማድረጉ እንዳስደሰተው ገልጧል። የጅቡቲ የአገር አስተዳደር ሚኒስትር ኤርትራውያኑ ለጅቡቲ እጃቸውን የሰጡት 562 ኤርትራውያን አካል ናቸው ብለዋል። አንድ ኤርትራዊ ስደተኛ ደግሞ አሁን የሚገኙበት የስደተኞቹ ሰፈርም የጠበቁትን ያህል እንዳልሆነ ገልጧል። ወታደሮች ናቸው የተባሉት 266 ኤርትራውያን በአሁኑ ወቅት አሊ አድሀ ወደ ተባለው በተባበሩት መንግስታት ድርጅት ጥበቃ ስር ወዳለው የስደተኞች ሰፈር እንደተሸጋገሩ ተገልጿል። የጅቡቲ መንግስት ኤርትራውያኑን እንደ ወታደሮች አድርጎ ስለቆጠራቸው ብዙዎቹ ለስድስት ዓመታት ያህል ታስረው ቆይተዋል። የታሰሩትም በአስከፊ ሁኔታ እንደነበር ተገልጿል። በእስር ቤቱ በነበረው መጥፎ አያያዝ ምክንያት ሁለት ኤርትራውያን እንደሞቱ ተዘግቧል። አንደኛው የ21 ዓመት ዕድሜ ወጣት ልጅ የሞተው ባለፈው ጥር ወር እንደሆነ ታውቋል። የጅቡቲ አገር አስተዳደር ሚኒስትር በበኩላቸው 267ቱ ኤርትራውያን እስረኞች አይደሉም ብለዋል። አስከርተ ከባሕሰተ ኤረትርያ ወሓኖ ይምደይ ኢላ ሸምበቆል እዮ ለብዩ ልሕዳን 267ቱ ኤርትራውያን እስረኞች አይደሉም፣ ለጅቡቲ እጃቸውን የሰጡ 562 ኤርትራውያን ወታደሮች አካል ናቸው። በመሸጋገሪያ ማዕከል እናቆያቸውና መጥፎ ዓላማ እንደሌላቸው ከተረጋገጠ በኋላ ጥገኝነት እንዲያገኙ እንረዳቸዋለን ወይም ወደ አውሮፓና ዩናይትድ ስቴትስ እንዲሄዱ እናግዛለን። የጅቡቲው ባለሥልጣን አያይዘውም አሁንም በጅቡቲና በኤርትራ መካከል የጠላታዊ አመለካከት እንዳለ ነው ሲሉ አስረድተዋል። አሁንም ቢሆን ሰባት የጦርነት እስረኞች እንደያዙብን ነው። ሁለቱ ከእስር ቤት አምልጠዋል። የጅቡቲ ዜጎች የሆኑት እስረኞች ዘመድም ሆነ ሌሎች አገልግሎቶች እንዲጠይቋቸው አይፈቅዱም። 19 በውጊያ የማረክ ናቸው ኤርትራውያን አሉ። በዓለም አቀፍ የእስረኞች መብት ደረጃ ነው የምንይዛቸው ሲሉ የአገር አስተዳደር ሚኒስትሩ ገልጸዋል። ዩኤንኤችሲአር በሚል አጽሮት የሚታወቀው የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ፋቱማታ ሌዥን ካባ ጅቡቲ ውስጥ ብዙ ኤርትራውያን ስደተኞች አሉ። ይሁንና አንዳንዶቹ ወታደሮች ወይም ከውትድርና ጋር የተያያዙ ተደርገው ይታያሉ። ለዚህ ነበር የጅቡቲ መንግስት ከሌሎቹ ስደተኞች ጋር እንዲሆኑ ያልፈልገው ብለዋል። ዩኤንኤችሲአር ግን በኤርትራ ያለውን ሁኔታ ስለሚያውቅ ሁሉም ከሀገር ለመውጣት የሚፈልጉበት ምክንያት ምን እንደሆነ ስለሚረዳ ዓለም አቀፍ ጥበቃ ያስፈልጋቸዋል የሚል እምነት አለን። የጅቡቲ መንግስት ኤርትራውያኑን ስደተኞች ለምን ወታደሮች አድርጎ እንደሚያያቸው የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ አስረድተዋል። እንደ ወታደር ተደርገው ነው የሚታዩት። እነዚህ ሰዎች ጅቡቲ የሄዱት በኤርትራና በኢትዮጵያ መካከል ከተደረገው ጦርነት በኋላ ነው። አሁን ግን እንደ ሌሎቹ ስደተኞች ሁሉ ዓለም አቀፍ ጥበቃ ያገኛሉ። የኤርትራውያን ስደተኞች ጉዳይ ታስረው የነበሩትንም ጭምር መፍትሄ እንዲያገኝ ለብዙ ዓመታት ስንጥር ቆይተናል። አንዳንዶቹ ወደ ሌሎች ሀገሮች ሄደው እንዲሰፍሩ ተደርጓል፣ ግን በጣም ጥቂቶች ናቸው። እነሱ የጅቡቲ መንግስት ተጨማሪ ኤርትራውያን ነጻ ወጥተው የስደተኝነት እውቅና እንዲያገኙ እንዲፈቅድ ተስፋ እናደርጋለን። ሌዥን ካባ ኤርትራውያኑ ስደተኞች በሦስተኛ አገሮች ሄደው ለመስፈር ስለሚኖራቸው እድል ተጠይቀው እሱ የሚወሰነው በተባበሩት መንግስታት ድርጅት የስደተኞች አገልግሎት ላይ አይደለም ብለዋል። መልሶ የማስፈሩ ጉዳይ እንግዲህ የሚወሰነው በዩኤንኤችሲአር ላይ ሳይሆን ሊቀበሏቸው በሚፈልጉት ሀገሮች ፍላጎት ላይ ነው። እዚህ ግን የስደተኝነት እውቅና አግኝተው የሚያስፈልገውን ረድኤትና የጥበቃ ዋስትና እስካገኙ ድረስ አንድ ትክክለኛ እርምጃ ነው። ኤርትራውያኑ በጅቡቲ እስር ቤት በነበሩበት ወቅት አስከፊ ሁኔታ አሳልፈዋል መባሉን መሰረት በማድረግ ቃል አቀባይዋ ሲናገሩ የተባበሩት መንግስታት ድርጅት የእስር ቤቱን ሁኔታ ሲከታተል ቆይቷል። ለሚያስፈልጋቸውም የህክምና አገልግሎት እንሰጣለን። ሁኔታው ከባድ ነበር። አሁን ግን ወደ ስደተኞች ሰፈር መዛወራቸው የተሻለ ነው። ኤርትራውያን ስደተኞች የስደተኛነት እውቅና አግኝተውና ከእስር ወጥተው ከሌሎቹ ስደተኞች ጋር እንዲደባለቁ ዩኤንኤችሲአር ሲጥር የነበረውም ለዚህ ነው በማለት አጠቃለውታል። ትላንት ከጅቡቲ እስር ቤት ወጥተው አሊአድሃ ወደ ተባለው የስደተኞች ሰፈር የተወሰዱት ኤርትራውያን ከእስር መፈታት ካልሆነ በስተቀር ይህም ብዙ የተሻለ አይደለም ይላሉ። የኤሌክትሪክ መብራት የለም ውሃው የጉድጓድ ውሃ ነው። ፈጽሞ እንደ ጠበቅ ነው አይደለም ብለዋል። ከኤርትራውያኑ ስደተኞች አንዱ የሆነው ሄርመን አብራሃጎስ አብራርቶታል። ማለት እንታይ ካብቲ ዝነበር ናይ ቁሩብ ለውጡ ዝበሃል የብሉን ቦታው እንደሚፈለገው አይደለም። እልም ያለ በረሃ ነው። የስራ እድል የለውም። እነርሱ በሚሰጡት ረድኤት ደግሞ ምን ያህል መጓዝ እንደሚቻል አታወቅም። እኛ እዚህ የመጣነው በፖለቲካ ችግር ምክንያት ነው። እዚህ ትንሽ ጭንቅላትን የሚያረጋጋ ነገር እንዲኖር ትጠብቃለህ። ይህ ግን በተራራ የተከበበ ቦታ ነው። ከተማ ወጥተን ለመስራት አንችልም። ወደ ሦስተኛ ሀገር ለመሄድ እንኳን ብዙ ዓመታት የሚወስድ ነው የሚመስለኝ። እኛ እስከ አምስት ዓመታት ያህል የታሰርን ሰዎች ነን። እዚህ ደግሞ ለአመታት መኖር ከባድ ነው። እኛ ወታደሮች ነን። በሀገራችን ውትድርና ለአስራ አምስት ዓመታት ያህል የሠራንና በመጥፎ ሁኔታ የነበርን ሰዎች ነን። ስለዚህ የተባበሩት መንግሥታት ድርጅት የስደተኞች አገልግሎት በሚፈቅደው መሰረት የትምህርትም ሆነ በሌሎች አገሮች የመስፈር እድል ለማግኘት ነው የምንፈልገው። ሄርማን አያይዘውም ይህ የስደተኞች ሰፈር በፊት ደህና አያያዝ እንደነበረው ሰምተናል። እኛ ግን ወታደሮች በመሆናችን ምን አይነት አመለካከት እንዳለ ሊገባን አልቻለም። በተለያዩ ቦታዎች እንዳንንቀሳቀስ ጽኑ ጥበቃ እየተደረገ እንደሆነም ሰምተናል። ወደ ጅቡቲ ከተማ እንዳን መለስ ተጨማሪ ኬላዎች መስርተዋል በማለት አስረድቷል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከእናንተ ከአድማጮች የተሰጡ ወይም የደረሱ አስተያየቶች አሉ። ለዛሬ እነዚህን እናሰማለን። ጤና ይስጥልኝ ለቪኦኤ ፕሮግራም አቅራቢና አድማጮች፣ ዛሬ አስተያየት መስጠት የምፈልገው ግብረ ሰዶምነትን በተመለከተ ይሆናል። ግብረ ሰዶምነት በዓለማችን እንደ እሳት እየተቀጣጠለ ያለ ግብረ ሰዶምና ሌሎች ደግሞ ለጥቅማቸው ባደሩ ሰዎች ለምሳሌ ህዝብን ለማስተዳደር ድምፅ ለማግኘት ሲሉ ግብረ ሰዶምነትን የሚደግፉ ናቸው። በሀገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያና የኢትዮጵያ ትውልዶች ሊዋጉት የሚገባ ሲሆን በተለይ ምሁሩ ሊያስብበት ይገባል አባይ መቼም መገደብ ይችላል ግብረ ሰዶምነት ከተስፋፋ መቼም መገደብ አይቻልምና ደግሞ ዋለው አባይ መቼም መገደብ ይችላል ግብረ ሰዶምነት ከተስፋፋ መቼም መገደብ አይችልምና እባካችሁ ከአባይ እናስቀድመው ኤርሚያስ ነኝ ከቨርጂኒያ ጤና ስጥልን የአሜሪካ ድምጽ ሬድዮ አዘጋጆች ለፕሮግራማቸው ያለኝን አክብሮት በመግለጽ እኔ የብዙ ጊዜ ፕሮግራማችሁ አድማጭ ነኝ፣ ግን ሰሞኑ የምታቀሩት ዝግጅት ላይ በጣም እጅግ ቅሬታ ነው ያለኝ። እናንተም ግብረ ሰዶቡ ማስፋፋት የያዛችሁት ነው የሚመስለው ወሬያችሁ ሁሉ ስለ ግብረ ሰዶም ነው። ሌላ ጥሩ ህዝቡን የሚያስተምር መልዕክት ያለው ነገር ማስተማር ሲገባችሁ እናንተ የምታወሩት ሞ አሁን ከሳምንት በላይ ሆኗል ፕሮግራማችሁ ሁሉ ለግብረ ሰዶም አሁንም እንደው ተጨማሪ አስተያየት እና አስተማሪ ነገር እንገልጻላችኋለን ነው ያላችሁት። እና እባካችሁ የተሻለ ነገር ህዝቡን ሊያስተምር የሚችለውን ነገር አቀርቡልን። ሄኖክ ነኝ ከኮሎራዶ ስፕሪንግ። ሰላሙ ነው። ውድ ቪዎች ለምን አላችሁ? ፕሮግራማችሁን እየተከታተልኩ ነው። በተመሳሳይ ጾታ ላይ ላቀረባችሁ ዘገባ አንዳንድ አስተያየት ሰጪዎች ለምን ቀረበ ወሬ አታችሁ ነው ወይ? እንዲህ አይነት ዜና ሌላ ጠፍቶ ነው ወይም ይባላል። ከዚህ በላይ ከኢትዮጵያዊነት ክብርን ከሚነካ በላይ ምን አይነት ዜና ሊሰራ ይችላል? እናንተም በትክክል ነው ያቀረባችሁት። እና እባካችሁ አድማጮች ሁላችንም ስለ አንድ ወይም ስለ ፖለቲካ ወይም ስለሌላ ብቻ አይደለም ከዚህ በላይ የለምና፣ እስኪ ልብ ብላችሁ አጤናችሁ እናዳምጠው። የግድ ሌላ ወሬ መወራት የለበትም ከዚህ በላይ የለምና። ቪዎች በርትታችሁ፣ ይህ ፕሮግራም ኢትዮጵያን ግንዛቤ ሊያገኝ የሚገባ ስለሆነ መቋጫ እስኪገኝለት ድረስ ዘገባው ችክ ባይልም አልፎ አልፎ መቅረቡ ተቀባይነት አለው ይላለሁ። ይሄ የግሌ አስተያየቴ ነው። አመሰግናለሁ። መልካም ቻው። አስተያየት የሰጣችሁንን ሁላችሁንም እናመሰግናለን። ነጻው የአስተያየት መላኪያ መላኪያ ቴሌፎን ቁጥር ሁለት ዜሮ ሁለት ሁለት ዜሮ አምስት እንዴት ቴሌፎን መለኪያ ይሆናል? ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው በምትሰሙት መመሪያ መሰረት ላኩልን። አድማጮች አሁን ወደ ዝግጅታችን ሁለተኛ አጋማሽ እየተሸጋገርን ነው። ቀዳሚው ኢትዮጵያውያን በአሜሪካ ዛሬም ካለፈው ፕሮግራም እንግዳይ ጋር ያልጨረስኩትን ውይይት ነው የምቀጥለው። ያለፈው ፕሮግራም እንግዳዬ እዚህ ዩናይትድ ስቴትስ ሰሜን ካሮላይና የኤልዛቤት ሲቲ ዩኒቨርሲቲ የባዮሎጂ ተባባሪ ፕሮፌሰር ዶክተር እዩ አለም አበበ ናቸው። ዩኒቨርስቲያቸው በየአመቱ ለምርጥ መምህራንና ፕሮፌሰሮች ከሚሰጠው ሽልማት የዘንድሮውን 2014 ዓ.ም ባለ ዕድል ሆነው ተሸልመዋል። ታዲያ ውይይታችን ባለፈው ጊዜ በሰሜን ካሮላይና ባለው የዩኒቨርሲቲ ሲስተም ወይም ስርዓት በየአመቱ ስለሚከናወነው የሽልማት አሰጣጥ ሁኔታ በመግለጥ ተጀምሮ ከሀገር ውጪ ለመኖር የተገደዱበትን ሁኔታ ከነገሩን በኋላ አስተማሪ የሆኑበትን ብቻ ሳይሆን የሙያው ፍቅር እንዴት እንዳደረባቸው ሲገልጡ ነበር። የተመደበልን ጊዜ አልቆ ያበቃ ነው። እናም አንተ ፊደል ታውቃለህ አለኝ። አዎ አውቃለሁ አልኩ። እዚህ ቁም አለኝ እና ዱላ ሰጠኝ፣ የፊደል መቁጠሪያ። ስለዚህ አስተማሪ የሆንኩት የመጀመሪያ ቀን ክፍል የገባሁበት ቀን ነው ከዛ ነው የመነጨው እሺ ከዚያ በኋላ ሲሉ ነበር ከዚያ በኋላ ያለውን በሌላ ጊዜ ያልንና ያበቃ ነው መምህሬ አንተ ፊደል ስለምትችል እና አስቆጥራቸው ሲሉኝ እኔም በረጅሙ ዘንግ ሀ ሁ ሂ እያልኩ ሳስቆጥር ነው የማስተማር ፍቅሩ ፍላጎቱ ያደረብኝ ነው ያሉት በፊደል ነው በሃ በሁ ነው የተለከፍኩት እንደማለት ለሌላ ጊዜ ተብሎ የተቋረጠው ውይይት ያ ሌላ ጊዜ ዛሬ ነውና እንቀጥላ። ዶክተር እዩ ዓለም፣ ከዚያ በኋላ መስከረም ላይ አንደኛ ደረጃ ትምህርት ቤቱ ተከፈተ። ፊደል በማለፌ ቢያንኑ አመት የሁለተኛ ክፍል ተማሪ አረጉኝ። ባጭሩ በዘጠኝ አመቴ የስድስተኛ ክፍል ተማሪ ሆኜ የሀይስኩል ተማሪነትን አለፍኩ። የነበሩት መምህራን ደግሞ በዘመኑ በጣም ጥሩ የሆኑ ለራሳቸው የነበራቸው ክብር፣ ለስራው የነበራቸው ለፕሮፌሽኑ የነበራቸው አመለካከት፣ ሱፍ የሚለብሱ የአንደኛ ደረጃ ተማሪ መምህራን ነው የነበሩን አንድ የታወቀ አስተማሪ ነበረን፣ አቶ ላንጋኖ የሚባል። እነሱን እነሱን እያየን የማስተማር ስራ የመጨረሻ ከእግዚአብሔር በታች ያለው የስራ መስመር እሱ ሆኖ ነበር የታየን። ከዛ በኋላ ያለው ብዙም እኔ ዩኒቨርሲቲ የጨረስኩት በደርግ ጊዜ ነው። ዩኒቨርሲቲ ሲጨርስ በተማርኩት የትምህርት መስመር ባህርዳር ዩኒቨርሲቲ፣ በዛ ጊዜ ባህርዳር መምህራን ኮሌጅ ይባል ነበር። በዛ ነው ተመድቤ የሄድኩት ያኔ። በዛ ነው የመማር የማስተማርን ሂደት ደግሞ በማጎልበት ረገድ አሁን እዚህ ባሉበት ዩኒቨርሲቲ እንኳን ብዙ አስተዋጽኦ እንዳደረጉ አለሁ ወደ ሀያ በላይ ሀያ ሰባት የሚሆኑ የአንደርግራጁዌት ወይም የመጀመሪያ ዲግሪ ተማሪዎችን ደግሞ የድህረ ለመረቃ አንድ ሁለት ተማሪዎች እንደዚህ እያ በግል እያሰለጠኑ እያስተማሩ፣ ሪሰርች ምርምር እያስደረጉ ውጤት አሳይተዋል። እና ስለ እርስዎ የተጻፈውን ሳነብ ነው ይህን ያገኘሁት። ወደ ምርምር እንዲሄድ ተማሪው ለማድረግ ይሄን ይሄን አረግ ያለው የሚሏቸውን እስኪ አንድ ሁለት ሶስት ለአድማጭ ይግለጡልን። እኔ በተቻለ መጠን አድማጩን ተማሪዎቼ አድማጮቼ ናቸውና ተሳታፊ ናቸውና ፕሮግራም ወይም ለማስተማር የማዘጋጀውን ትምህርት በምን መልክ ባዘጋጀው ለእነዚህ ልጆች በቀላሉ በተቻለ መጠን አዝናኝ ካልሆነም ሊገባቸው የሚችለው በምን መንገድ ነው የሚለውን ነው መመለስ የምፈልገው ሁልጊዜ ለራሴ በተለይ የማስተምራቸው ኮርሶች ብዙ ጊዜ ፕሮጀክት ቤዝድ የሚባለው ወይም ልጆቹ ክላስ ቁጭ ብለው ከኔጋ ጋ የምሰጣቸውን ትምህርት መልሰው በመጻፍና ኤቢሲዲ ወይም ምርጫን በመመለስ ብቻ ሳይሆን እያንዳንዱ ተማሪ ፕሮጀክት ይኖረዋል። የሚሰራው በሴሚስተር ውስጥ የሚያጠናቀቀው ቆሞ የሚያ የሚቀርበው እንደ ራሱ ስራ። ስለዚህ ትንንሽ ምርምር ሁሉም ተማሪ በእኔ ክፍል ውስጥ ይሰራል። እሱን ማድረግ በመቻሌ ይመስለኛል የተሻለ ውጤት አለው ምለው በዚህ ላይ በእኔ ክፍል ውስጥ ያለፉት ልጆች ሁሉም በቀጥታ መጥተው ጥሩውን ነገር እንዲህ እንዲህ እንዲህ የተደረገው ነገር በጣም ጠቅሞኛል፣ ይህን ለውጦኛል የሚሏቸውን ነገሮች እየመዘገብኩ እነሱን በየጊዜው ጠቀምባቸዋለሁ። ዛሬ ጠቀመኝ የሚለውን ነገር ሳገኝ ኮርሶቹን እንዲያዩ፣ እንዲመረምሩ፣ የማስተማር ስልቱን እንዲገመግሙ፣ እንዳይፈልጉት የሚያደርጋቸው ነገር ምን እንደሆነ የፈለጉትና የወደዱበት ምክንያት ደግሞ ምን እንደሆነ በማየት በየ ጊዜው ማስተምረውን ዘዴ ለውጣለሁ። በየአመቱ በአንድ አይነት መንገድ አልጠቀምም። ሌላው ተማሪዎቹ ምርምራቸው በሳይንሱ ወረቀት ጽሁፍ ውስጥ እንዲገባና ስማቸውን በምርምሩ ላይ እንዲወጣ እሱ ደግሞ ሌላ ቦታ ሄደው እድል የማግኘት በመጨመሩ ጥሩ ደረጃ ያሉ አሉ። አሁን በሕክምና ገብተው የጨረሱና ሐኪሞች የሆኑ ፋርማሲስቶች የሆኑ እና በፋርማሲ ትምህርት ላይ ያሉ ምርምር ውስጥ የገቡ ተማሪዎች አሉኝ እዚህ ማለት ነው። ባለፉት ስምንት አመታት በሰራሁበት ጊዜ ባህር ዳር ዩኒቨርሲቲ ሲያስተምሩ የነበረው መጽሔት ዋና አዘጋጅ ከመሆኑ በተጨማሪ ለህትመት የበቃ እንግዲህ አንዳንድ ስራ እዛ ላይ ኖረዎታል። ከዛ ወዲስ ዶክተር እዩ አለም እዚህ አሜሪካ ሆነው ከኢትዮጵያ ውጭ ለህትመት የበቁ የምርምር ውጤቶች፣ ጽሁፎች ምን ምን አሉ? በአጠቃላይ ሀምሳ የቀረቡ ጽሁፎችን ነው በምርምር ያወጣሁት፣ ለሀያ ዓመታት በመስኮ ነው። በባዮሎጂ በሳይንሱ አለም ማለት ነው። አዎ አዎ። በተማሪነቶ በመምህርነቶ ዘመን እንደው በጠቅላላ በዩኒቨርሲቲ አለም ምን ምን ትዝታዎች አሉ? ምን ምን ያስታውሳሉ? አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ተማሪ በነበርኩበት ጊዜ አዲስ አበባ ዩኒቨርሲቲ በነገራችን ላይ አሁን እዚህ የምሰራው ስራ የመጀመሪያውን ትምህርት የሰጠኝ አዲስ አበባ ዩኒቨርሲቲ ነው። በመጀመሪያ ዲግሪ ስጨርስ በአራተኛ ዓመት ተማሪ ሆኜ ለሶስት ተማሪዎች ምርምር የመስራት እድል ተሰጥቶን ምርምር ሰርቻለሁ። አሁን እኔ የምሰራቸው ነገሮች በጠንቅቀው የሚያውቁ እውቀቱ ያላቸው ሁሉ ነገር የተገነዘቡ መምህራን አዲስ አበባ ዩኒቨርሲቲ አሉ እና ልጠቅስ የምፈልጋቸው በዚህ ጉዳይ ውስጥ የነበሩ ሰዎች ዶክተር ስዩም መንግስቱን አሁንም ፕሮፌሰር ነው እዛ ፕሮፌሰር የነ ጴጥሮስ ዶክተር ጌታቸው ተፈራ በአማካሪነት ይዘውኝ ከአዲስ አበባ ወጥተው መኪና ነድተው ራሳቸው ፊልድ ወይም መስክ ይዘውኝ ሄደው ብዙ ነገር አሳይተውኝ እንዳውም የመጀመሪያ ዲግሪ ወረቀቴን ታይፕ ያደረገው እና ለጽሁፍ ያዘጋጀው ዶክተር ስዩም ራሱ በእጁ ነው። በዚያ ዘመን እንኳን ሌላ ለአገልግሎቴ በየወሩ ሀያ ብር እንደከፈለኝ ከፕሮጀክቱ አስታውሳለሁ እና እሱ በከፈለኝ ነው የምረቃ ሸሚዝ ገዝቼ የተመረቅኩት ዶክተር ስዩም መንግስቱ። እሱ ጥሩ ትዝታዬ ነው። በሌላው አንጻር ደግሞ በሀይ ስኩል ትምህርት በነበርንበት ጊዜ በጣም እንግዲህ ሀይ ስኩሉ ከእኔ ከተማርኩበት ከቤቴ የአንድ ሰዓት ተኩል ርቀት አለው በአንድ በኩል እና በጠዋት ሄጄ ማታ እየተመለስን ነው ትምህርታችን የጨረስ ነው። ያን መንገድ ስንመላለስ የነበሩን ትዝታዎች የሚያስቁም የሚያዝናኑን ነው። አንዴ ሶስት ባላገሮች መጥረቢያ ትከሻቸው ላይ ያደረጉ ይሄዱ። መጥረቢያ በመያዙ ያልተደሰተው አንዱ መንገድ ከሚሄደው ሰው እንግሊዝኛ እውቀታችን ደካማ በመሆኑ ኢንፍሮንት ኦፍ ዛት አለ ይሄንን ሲል ሰውየው ሰማ። ቁሙ፣ አለን ኢንፍሮንት ኦፍ ዳት የሚለው አንዱ ጓደኛችን ነው። መጥረቢያውን ተመልከት ወይም አካሄዱን ምን እንደሆነ ስ አይለኝ ቆመና መጥረቢያውን አንስቶ ማን ነው የቆረንጮ ብዛት ያለኝ አለ ኢንፍሮንቶ። እሺ ምን ይዋጠን፣ እንዲ ልጆች ምን ምን ይሁን አሁን። ልመና ነው የገባ ነው። አዎ እባክህን በስተት ነው እንግሊዝኛ ተናገርኩ ብሎ ነው። እባክህን ስለ እግዚአብሔር፣ አንተን አይደለም ብለን ተንበርክ ከለምነን ነው የለቀቀን መጥረቢያ ቆርጬ እጥላለሁ እግራችሁን ብሎ ከዚያ በኋላ የተማርኩት ነገር ቋንቋውን በማይችል መካከል በተቻለ መጠን እንግሊዝኛንም ሆነ ሌሎቹን ቋንቋዎች ላለመጠቀም ሁሉ ሰው ሸርም ያደርግ የሚጋራውን ቋንቋ የመጠቀም ነገር አስፈላጊ እንደሆነ ትምህርት ሰጥቶኛል። በጣም ጥሩ ትዝታ ነው። ደግሜ አመሰግናለሁ ዶክተር እዩ አለም አበበ በኖርት ካሮላይና ኤልዛቤት ሲቲ ስቴት ዩኒቨርሲቲ ፕሮፌሰር። እግዚአብሔር ስጥልኝ ስለ ጊዜው አመሰግናለሁ በጣም። እሺ እኔም አብሮ ስጥልኝ። እግዚአብሔር ስጥልኝ። አመሰግናለሁ ዶክተር እዩ አለምን አዲሱ በጣም እናመሰግናል ምንድን ነበር ምን ሲሉ ነው ማ ኢንፍሮንት ኦፍ ዳት የሚለውን ይመስላል ግን ዝግጅታችን ይቀጥላል አድማጮች የአፍሪካ ምርጫዎችና ሂደታቸው ለምሽቱ ዲሞክራሲ በተግባር ፕሮግራም የተመረጠው ርዕስ ነው ባለሙያዎች እንደሚሉት በአፍሪቃ 80 ከመቶ ያህሉ የምርጫ ውጤቶች የሚያወዛግቡት በድምፅ አሰጣጥ ዲሞክራሲያዊ ሂደቶቹ ላይ በሚደርስ እንከንሳቢያ ነው። ባለሙያዎች ሂደቶቹ የሚሻሻሉባቸውን ሐሳቦች ለማቅረብ ካሜሩን ዋና ከተማ ያውንዴ ተሰብስበዋል። ይህንኑ አስመልክቶ ኪንዜካ ያጠናቀረው ዘገባ አለ ሰለሞን ክፍሌ እንደሚከተለው አዘጋጅቶታል። አፍሪካ ሀገሮች ውስጥ የሚካሄዱ ምርጫዎች ብዙ ጊዜ የሁከት የሙስናና ድምፅ ሰጪዎችን የማዋከብ ዝንባሌ ይታይባቸዋል። እናም ይላሉ ባለሙያዎች አህጉሪቱ ውስጥ ምርጫዎችን ይበልጥ ነጻና ትክክለኛ ለማድረግ ዲሞክራሲያዊ አሰራሮችን ማጠናከር ያሻል። በያውንዴው ጉባኤ ላይ እንደ ታምቤ ቲኩ ክሪስቶፈር ያሉ የካሜሩን ብሔራዊ ምርጫ ኮሚሽን ባለሙያ ገለጻ መሠረት በዋናነት ከሚጠቀሱ የምርጫ እንከኖች ውስጥ በ2007 እንደ አውሮፓውያን ዘመን አቆጣጠር በኬንያ የተካሄደው ምርጫ አንዱ ነው። ያኔ የምርጫውን ውጤት ተከትሎ በተፈጠረ የጎሳ ግጭት ብዙ ሕይወት ጠፋ፣ ሚሊዮኖች ተፈናቀሉ። በዲሞክራሲያዊ ኮንጎ ሪፑብሊክም እንዲሁ ከሦስት ዓመታት በፊት በአይቮሪ ኮስት የ2011ዱን ፕሬዝደንታዊ ምርጫ ውጤት አልቀበልም ያሉ አንደኛው እጩ ተወዳዳሪ በፈጠሩት ችግር ሳቢያ በሀገሪቱ የፖለቲካ አለመረጋጋት መፈጠሩም አይዘነጋም። ታምቤቲኮ ያብራራሉ። በአፍሪካ ምርጫዎችን በተመለከተ ስንጠቀምበት የቆየነው ዘዴ አልሠራም። ለዚያም ነው 80 ከመቶ በላይ ያህሉ ምርጫዎች ሲጨናገፉ የምንመለከተው። በምርጫዎቹ ወቅት ማዋከብ እንደሚፈጸምና ማጭበርበር እንዳለ ድምፅ ሰጪዎች ይናገራሉ። መሰል ድርጊቶች በዋናነት የሚታዩ በመሆናቸው በቅድሚያ ለእነርሱ መፍትሄ ማግኘት ያስፈልጋል። እንፎ ሙታጌ የደቡብ አፍሪካ ዩኒቨርሲቲ ባልደረባ ናቸው። በዚሁ ያውንዴ ከተማ ውስጥ እየተካሄደ ባለ ጉባኤ ላይ ሲናገሩ ብዙ የአፍሪካ ሀገሮች ምርጫዎችን አካሄድን የሚሉት ለይስሙላ ብቻ ነው ይላሉ። የዲሞክራሲ መሠረት የሆኑ ተቋማት ካልተገነቡ በቀር በአንድ አገር ምርጫዎች መካሄዳቸው ብቻ ፋይዳ አይኖረውም ሲሉም ያስረዳሉ። እንዲያውም በቅርቡ በ2012 በማሊና ጊኒ ቢሳው የተካሄዱ የምርጫ ዘመቻዎች ተቃራኒ ውጤቶችን አስከትለው የወታደራዊ መፈንቅለ መንግስት ምክንያት እንደሆኑ ተናግረዋል። አፍሪካ ይልቅስ ከአህጉሪቱ ሰሜን ከተካሄዱ የጸደዩ አብዮቶች መማር ይገባታል። የአፍሪካ ህዝብ አስተማማኝ መንግስታት እንዲኖራቸው ይፈልጋሉ። አፍሪካውያን ዛሬ የሚሹት በህዝቡ ለህዝቡ የተመረጠ መንግሥት እንዲኖራቸው ነው። ይበልጡን አፍሪካውያን ወደፊት የሚመኙት የእነርሱን ሕይወትና የሀገራቸውን እድገት መለወጥ የሚችል መሪ እንዲመጣ ነው። በባለሙያዎቹ ገለጻ መሠረት ለነፃ ምርጫ መካሄድ በዋናነት ከሚጠቀሱ መካከል ነፃ መገናኛ ብዙሃን፣ ከመንግሥት ተጽዕኖ ውጭ የሚሰሩ ፍርድ ቤቶች መኖር፣ የፖለቲካ ወገንተኝነት የሌለው ወታደራዊ ተቋም መፈጠር እንዲሁም የመረጃ ነጻ ዝውውርና ግልጽነት መኖር ናቸው። ሞቷጌ አክለው ሲያስረዱም የተሻለ ምርጫ ሂደት መኖር የሚያስፈልጋቸው እንከን ያሉባቸው ሀገሮች ብቻ ሳይሆኑ በብዙሃኑ አለመደሰት ሳቢያ አምባገነን መንግስታትም ለአደጋ የተጋለጡ ናቸው ብለዋል። ዋን ኖት አላው ሲዌሽን ን ዚምባብ በዚምባብዌ ለሶስትና አራት አስርት ዓመታት እንደታየው አይነት አንድ መሪ ለዚያን ያህል ጊዜ በስልጣን ላይ እንዲቆይ የሚፈቅድ አይኖርም። ገዢው ፓርቲ ለሕዝቡ ዲሞክራሲያዊ ለውጦችን ሳያመጣ በበላይነት መቀጠል አይችልም። እንደሚታወቀው በዚምባብዌ በርካታ ምርጫዎች የተካሄዱ ሲሆን በቅርቡ የተደረገው እንደ አውሮፓውያን ዘመን አቆጣጠር በ2013 አምና ነው። ምዕራባውያንና ዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድኖች ግን በፕሬዚደንት ሮበርት ሙጋቤ የሚመራው ገዢ ፓርቲ ቅጥ ያጣ ወከባ፣ ሁከት፣ ድምፅ ማጭበርበርና ግልጽነት የሌለው አሰራር እንደሚጠቀም ያስረዳሉ። በያውንዴ የተሰበሰቡ የምርጫ ባለሙያዎች በዚሁ ገለጻቸው በስኬታማ አሰራራቸው በምሳሌነት ሊጠቀሱ የሚችሉ የአፍሪካ ሀገሮች እንዳሉም አልዘነጉም። በደቡብ አፍሪካ ዩኒቨርሲቲ የዲሞክራሲያዊ ምርጫዎች ጥናት ክፍል ሊቀመንበር ኬሌ ቦጋ ማፍዌንጌ ስለዚሁ ሲያብራሩም ብዙዎቹ በደቡባዊ አፍሪካ ያሉ ሀገሮች መሆናቸውን አውስተው ሁሉም ግን አይደሉም ብለዋል። ዓላማው ከደቡብ አፍሪካ፣ ከናሚቢያ እንዲያውም ከቦትስዋና የተሻለ ምርጫ ማካሄዳቸው ማረጋገጥ ነው። በሴኔጋልም ምርጫዎች የተረጋጋ መንግሥት ለመፍጠር አስችለዋል። በአብዛኛው ምርጫዎች የተካሄዱት አሉታዊ ሁኔታዎች ላይ ለማትኮር ሳይሆን ትምህርት ሰጭነታቸው ላይ ነው። ባለሙያዎቹ በመጨረሻም በደቡብ አፍሪካ ናሚቢያና ሴኔጋል ከሌሎች ጠንካራና ገለልተኛ ምርጫ ኮሚሽኖች እንዳሉ አውስተዋል። ሁሉም ኮሚሽኖች ደግሞ በየሀገሮቹ ሕገ መንግሥት ደንቦች መሠረት የተቋቋሙ በመሆናቸው ብዙም ለወከባና ማስፈራራት እንዳልተጋለጡ አስረድተዋል። ይህ በእንዲህ እንዳለ የአይን ብርሃናቸውን ያጡ የማላዊ ዜጎች የምርጫ ኮሚሽኑ ድምፅ መስጠት እንዲችሉ ሁኔታዎችን እንዲያመቻችላቸው እየጠየቁ ነው። ማየት የማይችሉቱ ማላውያን ቀድሞ ድምፅ ይሰጡ የነበረው በመሪዎቻቸው አማካይነት በመሆኑ ድምፃቸው ለትክክለኛው እጩ መድረሱን ይጠራጠራሉ። ለዚህም ነው የተሻለ ዘዴ እንዲፈለግ ምርጫ ኮሚሽኑን እያስገነዘቡ ያሉት። በመቀጠል ሴቶችና ቤተሰብ ኢትዮጵያ ከአምስት ዓመታት በታች ያሉ ሕፃናትን ሞት ቁጥር በሁለት ሶስተኛ መቀነስ ብትችልም ለሚሊኒየሙ ከተቀመጠው ግብ እንዳልደረሰች ታወቀ ይላል መለስካቸው አምሀ ከአዲስ አበባ የላከልን ዘገባ። የእናቶችን ሞት ለመቀነስ ግን አሁንም ብዙ እንደሚቀር ተገልጿል። የአውሮፓ ህብረት እነዚህን ግቦች ለመምታት እንዲረዳ አርባ ሚሊዮን ዶላር መለገሱንም መለስካቸው አምሀ አድርሶናል። አሁን በሚቀርበው የሴቶች እና ቤተሰብ ፕሮግራም ይደመጣል። ኢትዮጵያ በሚሌኒየሙ የልማት ግቦች ተብለው ከተዘረዘሩት መካከል ግብ አራትን ወይም የልጆችን ሞት በእንግሊዝኛ አጠራሩ ቻይልድ ሞርታሊቲን የተመለከተውን ግብ የመታችው ከታቀደው ጊዜ ሶስት ዓመታት ቀድማ እንደሆነ ይታወሳል። ከአምስት ዓመት በታች ዕድሜ ያላቸውን ሕፃናትና የእናቶችን ሞት ለመቀነስ የተቀመጠውን ግብ ለመምታት ግን ገና ብዙ ሥራ የሚጠይቃት ሳይሆን አልቀረም። ከአምስት ዓመት በታች ዕድሜ ያላቸውን ሕፃናት ሞት ቁጥር እንደ አውሮፓውያን ዘመን አቆጣጠር ከ1992 ዓ ም እስከ 2012 ዓ ም ድረስ በነበሩት ዓመታት በሁለት ሶስተኛ ያህል ለመቀነስ ብትችልም የታለመውን ያህል ግን ለመድረስ አልሆነላትም። የእናቶችን ሞት ለመቀነስ የሚደረገውም ግስጋሴ ዳተኛ ወይንም አዝጋሚ የሚባል ነው። ከጤና ጥበቃ ሚኒስቴር ከብሔራዊ ስታቲስቲክስ ባለሥልጣንና ከመንግስታቱ ድርጅት በተገኙት መረጃዎች መሠረት የኢትዮጵያው ጤና ጥበቃ ሚኒስቴር ሚኒስትር ዶክተር ከሰተ ብርሃን አድማሱም ይህን በተመለከተ እንዲህ ብለው ነበር። ኢትዮጵያ አራተኛውን የሚሌኒየም ግብ ያሳካችው ከመርሃ ግብሩ ሦስት ዓመታት ቀድማ ነው። ይሁንና በዚህ ውጤት ተኩራርተን አንዝናናም። ምክንያቱም ያሳካነው እጅግ ትልቅ ነገር ቢሆንም ከአምስት ዓመት በታች ዕድሜ ያላቸው ሕፃናት የሞት መጠን ከዓለም አቀፉ አማካይ ቁጥር በጣም ስለሚበልጥ ነው። ዓለም አቀፉ ቁጥር እንደሚያመለክተው ከአንድ ሺህ ሕፃናት መካከል አርባ ብቻ ሲሆን የሚሞቱት በኢትዮጵያ ግን የሚሞቱት ማለት ነው ሕፃናት መጠን ከአንድ ሺዎቹ ስድሳ ስምንቱ ናቸው እና ኢትዮጵያ አለመታደልም ሆኖ ከአምስት ዓመታት በታች እድሜ ባላቸው ሕፃናት ሞት በዓለም ከፍተኛውን ቁጥር ከያዙ አገሮች መካከል ትገኛለች። ከእናቶች ሞት ጋር በተያያዘ ሚኒስትሩ ያሉት ተመሳሳይ ነበረ። በእርሳቸው አባባል ባለፉት ዓመታት በኢትዮጵያ የእናቶችን ሞት በ44 በመቶ መቀነስ ቢቻለም፣ አለም በዓለም ውስጥ ከፍተኛ የእናቶች ሞት ከሚታይባቸው አገሮች አንዷ ናት ብለዋል። በኢትዮጵያ የዩኒሴፍ ተወካይ ዶክተር ፒተር ሰላማ በበኩላቸው በኢትዮጵያ ያለውን የእናቶችን ሞት ቁጥር ያወዳደሩት ከአንዳንድ የበለጸጉ አገሮች ጋር ነበረ ስ ፕሮስ ኢትዮጵያ ን ኦፍ ኤምዲጂስ ፖቨርቲ ሪዳክሽን ኢትዮጵያ በብዙዎቹ የሚሊኒየም ግቦች ያገኘቻቸው ስኬቶች ብዙ እንደሆኑ ብናምንም ማለትም በድህነት ቅነሳ፣ በጤና ኤችአይቪ፣ በትምህርት፣ በውሃና በንጽና የተሳኩ ስራዎችን ብትሰራም ሁለት የልማት ግቦች ግን ዝቅተኛውን ግስጋሴ ያመለክታሉ። እነዚህ ደግሞ ከሴቶች ጋር የሚያያዙ ናቸው። እነዚህም ግብ ሶስት የፆታ እኩልነትና ለውሳኔ ማብቃት እንዲሁም ግብ አምስት የእናቶችን ሞት መጠን መቀነስ የሚሉት ናቸው። በእርግጥም የአንዲት ሴት የመውለጃ ዘመን መጠን እየኖረ ወይም እያጠረ ቢሆንም ዛሬ በኢትዮጵያ ለመውለድ የምትችል እናት ያላት የሞት አጋጣሚ በቤልጅግ ወይም በአገሬ በአውስትሬሊያ ከምትገኝ እናት ሲነጻጸር አንድ መቶ ጊዜ ይበልጣል። ዛሬ የአውሮፓ ህብረት በኢትዮጵያ ብቃት ያለው ማዋለጃን ማደራጀት በእንግሊዝኛ አጠራሩ ደግሞ ኢናንሲንግ ስኪል ዴሊቨሪ ኢን ኢትዮጵያ በሚል ፕሮጀክት አማካኝነት ችግሩን ለማቃለል ይረዳ ዘንድ ለኢትዮጵያና ለዩኒሴፍ የ40 ሚሊዮን ዩሮ እርዳታ ሰጥቷል። ዛሬ ፕሮጀክቱ ይፋ ሲደረግ በስፍራው ተገኝተው የነበሩት በኢትዮጵያ የአውሮፓ ህብረት ልኡካን መሪ አምባሳደር ሻንታል ሄበር ሃክት እንዳሉት ኢትዮጵያ በአብዛኞቹ የጤና መስኮች ከፍተኛ ውጤት ያስገኘች መሆኗን አስታውሰው የእናቶችን ሞት ቁጥር ዝቅ በማድረጉ ረገድ ግን አሁንም ከፍተኛ ተግዳሮት እንዳለ አልሸሸጉም። የፕሮጀክቱ አንዱ ዓላማም ይህን ጥረት መደገፍ መሆኑን ጠቁመዋል። ይህ በተለይ የእናቶችን ሞት ለመቀነስ ተጨማሪ ከፍተኛ ጥረት እንደሚያስፈልግ ነው። የዚህ ፕሮጀክት አንድ ዓላማም ይሄ ነው። ፕሮጀክቱ ስራ ላይ ሲውል ወደ ሁለት ሚሊዮን ለሚጠጉ አዲስ ለሚወለዱ ህጻናትና ለእናቶች እንደሚደርስ የጤና ጥበቃ ሚኒስቴር የዩኒሴፍና የአውሮፓ ሕብረት በጽሁፍ ያወጡት የጋራ መግለጫ ይናገራል። ፕሮጀክቱ ለሶስት ዓመታት የሚቆይ ሲሆን የኢትዮጵያ መንግሥት ገንዘቡን የሚያገኘው በዩኒሴፍ አማካኝነት እንደሆነም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከ20 ዓመታት በፊት በሩዋንዳ ልጆች፣ ሴቶችና ወንዶች ሳይል በጠቅላላው ከ800 ሺህ ሰው በላይ በዘር ጅምላ ፍጅት ሰለባ የሆነበት ቀውስ የተጀመረበትን መጋቢት 29 አሜሪካውያን ከተቀረው ዓለም ጋር አስበው ውለዋል፣ በማለት የዕለቱ ርዕስ አንቀጽ ጽሑፉን ይጀምራል። ያን አሳዛኝ ክስተት በማስተዋስ ፕሬዚደንት ኦባማ ውጭ ጉዳይ ሚኒስትር ጆን ኬሪና በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ በ20 ዓመታት ሩዋንዳውያን ያለፉበት መከራ በሌላ ሀገር እንዳይደገም አሜሪካ የቻለችውን ሁሉ እንደምታደርግ ቃል ገብተዋል። ሩዋንዳውያን ባለፉት 20 ዓመታት ስለ ተፈጁት ወገኖቻቸው እያዘኑ ብዙ የሚያኮሩ ተግባራትን ፈጽመዋል። አንዲት አነስተኛ የገጠር ምጣኔ ሀብት ላይ ትመረኮዝ የነበረች ሀገራቸውን በእርሻና አገር መስህብ ኢንዱስትሪ አልምተው ከዓለም ፈጣን ታዳጊ ኢኮኖሚ አንዷ አድርገዋታል። ይላረስ አንቀጹ የዓለም ባንክ ዘገባ እንደሚለው ሩዋንዳ እንደ አውሮፓ አቆጣጠር ከ1994 ዓ ም ወዲህ ድህነትን በአንድ ሶስተኛ ቀንሳ የነፍስ ወከፍ ገቢን ደግሞ በአምስት እጥፍ አሳድጋለች። ቁስላቸው ጠጎ በጽናት ኑሮን ለመቀጠል ለወሰኑ የሩዋንዳ ቤተሰቦች አድናቆታችን እጅግ ከፍተኛ ነው ያሉት ፕሬዝደንት ባራክ ኦባማ ቂም በቀልን ትተው ሀገራቸውን መገንባትን ለተያያዙትና የእነሱ አሰቃቂ ተመክሮ በሌሎች ሀገሮች እንዳይደገም ለሰላም ጥበቃ በዓለም ዙሪያ የተሰማሩትን ሩዋንዳውያን እናከብራቸዋለን ብለዋል። ርሳንቀጹ ጽሑፉን በመቀጠል ዩናይትድ ስቴትስ በሩዋንዳ የደረሰውን ከባድና የማይረሳ ሐዘን እየተዘከረች ህዝብን ለተመሳሳይ እጣ ሊዳርጉ የሚችሉ የሰብአዊ መብትን የሚረግጡ ህዝብ ላይ በደል የሚፈጽሙ በዓለም ዙሪያ ያሉ መንግስታትን በአይነ ቁራኛ ለመከታተል ወስናለች ይላል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2012 አትሮሲቲስ ፕሪቨንሽን ቦርድ ማለትም ህዝብ ላይ ግፍ እንዳይፈጸም የሚከላከል ቦርድ በማቋቋም ብዙ የመንግስቷ መስሪያ ቤቶችና ኤጀንሲዎች ጉዳዩን በቅርብ እንዲከታተሉ አድርጋለች። ከዚህም በተጨማሪ ሌሎች ሀገሮች የሰብአዊ መብቶች አያያዝ እንዲያሻሽሉ በመጠየቅ በአንድ ሀገር ውስጥ ለህዝብ ፍጅት ምክንያት የሚሆኑ እንደ ስልጣን ያለመጋራትን በመከላከል የሩዋንዳው አሳዛኝ ተመክሮ እንዳይደገም ትጥራለች። የሲቪል ማህበረሰቡን የሚያፍን ህግ የሚያወጣ መንግስት የዜጎቹን በሰላም መደራጀት ሀሳባቸውን የመግለጽ ነጻነት በመገደብ ተስፋ መቁረጥና የህዝብ አመጽን የሚጋብዝ ነው ይላል ርዕሰ አንቀጹ። በመጨረሻም ዩናይትድ ስቴትስ የጅምላ ፍጅት የሚፈጽሙ ተጠያቂ የሚሆኑበት የህግ ስርዓት እንዲኖርና ህጉን የሚጥሱ በዓለም አቀፍ ማህበረሰብ እንዲዳኙ ጥረቷን ትቀጥላለች። የዘር ጅምላ ፍጅት እንደገና ዓለም ላይ እንዳይደገም በማረጋገጥ የ1994ቱን የሩዋንዳ ሰለባዎች እናክብር በማለት የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች አጠራ ጠር ያሉ ዜና ሰምተን ነው የምንሰናበተው። ትናንት ማክሰኞ ጠዋት ያልታወቁ ታጣቂዎች በቤንሻንጉል ጉሙዝ ክልል 28 ሰዎች ጭኖ ይጓዝ በነበረ ካሚዮን ላይ ተኩስ ከፍተው ዘጠኝ ሰዎች ገደሉ። ሰባቱ ላይ ከባድና ቀላል መቁሰል አደጋ ደርሷል። ፖሊስ የጥቃቱን ምክንያት እየተከታተለ ነው። የደቡብ ሱዳን ጸረ መንግስት ኃይሎች የዩኒቲ ግዛት ዋና ከተማይቱን ቤንቲውን መቆጣጠራቸውን የመንግስቱ ኃይል የሆነው የሱዳን ህዝብ አርነት ሰራዊት ኤስፒኤልኤ ዛሬ ገለጠ። መንግስቱ አክሎም ተቃዋሚዎቹ ምናልባት ድጋፍ ከካርቱም አግኝተው ሊሆን እንደሚችል የሚጠቁም መልእክት ቢያስተላልፉም አማጽያኑ ግን ይህንን የጁባን ውንጀላ ፈጥነው ሙሉ በሙሉ አስተባብለዋል። እስከ ዛሬ ሚስጥር ሆኖ ፍቻ ያልተገኝለትን የጋዜጠኞች መገደል ሬከርድ ኢራቅ እየመራች ነው ሲል ሲፒጄ ያስታወቀ። ሲፒጄ ባለፉት አስር ዓመታት ብቻ ምንም ክስ ያልተመሰረተባቸው አንድ መቶ ጋዜጠኞች ኢራቅ ውስጥ ተገድለዋል ብሏል። በሁለተኛነት ደረጃ በምትገኘው ሶማሊያ ባለፈው ዓመት አራት መሞታቸውን የገለጠው ሲፒጄ ከሀያ ሰባት ግድያዎች መካከል አንድ ጋዜጠኛ ላይ ብቻ ነው ክስ የተመሰረተው ሲልም ሲፒጄ በአመታዊ ሪፖርቱ አመልክቷል። ዋና ዋና ዜናዎቹ እነዚሁ ነበሩ። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በየዕለቱ ከምሽቱ 3ት ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ያበቃ። ነገ ሐሙስ ቀደም በሚለው ፕሮግራማችን ከምሽቱ በአንድ ሰዓት በመደበኛው ደግሞ እንዲህ በ3 ሰዓት እስከምንገናኝ ስናስተናግዳችሁ የቆየ ነው። እኔ ቆንጅ ታይና አዲሱ አበበነን የትግርኛ ፕሮግራማችን ቀጥሎ ይሰማል። በእኛ በኩል ሰላም፣ ደህና ደሩ። ቮይስ ኦፍ አሜሪካ።